ባለፈው እሁድ በኦሮሚያ ክልል በቢሾፍቱ ከተማ ሲካሄድ በነበረው አመታዊው የእሬቻ በዓል አከባበር ላይ የመንግስት የጸጥታ ኃይል በታዳሚዎች ላይ በወሰዱት እርምጃ የብዙ ሰው ሕይወት ማለፉ እየተዘገበ ይገኛል። ይህንንም ተከትሎ በተለያዩ የኦሮሚያ ክፍሎች ተቃውሞ መባባሱንና አሁንም ሰው እየሞተ መሆኑን በክልሉ በተለያዩ አካባቢዎች የሚኖሩት ነዋሪዎች ይናገራሉ። የአዳማ ነዋሪ የሆኑት ግን ስማቸው እንዳይጠቀስ የጠየቁት የእሬቻ በዓል ታዳሚ እንደነበሩና የታዘቡት ክስተት እንዳሳዘናቸው ከተናገሩ በኋላ በኋላ በእሁድ ዕለት ምሽት ላይ ከብሾፍቱ 10 ኪሎ ሜትር ርቃ በምትገኘው ዱከም ከተማ ላይ የጸጥታ ኃይሎች በወሰዱት እርምጃ የሰው ህይወት ማለፉን ተናግረዋል። በሰኞ ዕለት በብሾፍቱ ከተማ የነበረውን ሁኔታ እኚህ ግለሰብ እንዲህ ያብራራሉ። አድሮ ብሾፍቱ ላይ ጭቅጭቅ ነበር እና እንደዚህ ህዝቡ የሞቱት ሬሳቸው ይውጣ የሚል ከውሃ ውስጥም ከዛ ከገደል ውስጥ የሚውጣ የሚል ብሾፍቱ ላይ እንደዛ ሁለት ሰዎች ሙቶ ነበረ። ይህ ብቻ አይደለም። በተለያዩ የኦሮሚያ ዞኖች በዚህ ቁጣ ማለት ሬሳ ያልደረሰበት ያልሄደበት የኦሮሚያ ክልል አልነበረም። ህዝቡ ከእንትን ሲመጣ በጣም ከጸጥታ ኃይሉ ጋር ማለት ብሶቱን የገለጸበት ጉዳይ ነበረ። ከጫፍ እስከ ጫፍ ነበር የተንቀሳቀሰው። መንገዶች ተዘግተዋል። የመንግስት ቢሮ የፖሊስ ጣቢያዎች እንደዚህ ፍርድ ቤቶች የተቃጠሉበት መኪናዎች የተቃጠሉበት ጉዳይ ነበር። አሁን ደምቢ ዶሎ ብትወስድ ማለት ነው። ደምቢ ዶሎ አሁን ትናንት አንድ አምስት ሰው የተገደሉበት እንትን ነበረ። መንገዶች ተዘግቷል። ወደዚህ ወደ ምዕራብ ሸዋ ደግሞ ስትመጣ አምቦ አካባቢ ላይ እንደዚህ መኪናዎች ተቃጥሏል። ፖሊስ ጣቢያዎች እንደዚህ እየተቃጠሉ ነው። ብዙ ቦታ ወደ ምዕራብ ሸዋ አካባቢ ሌላ ቦታ መኪናዎች የመንግስትም የግልም የተቃጠለበት ቦታ ነበረ። ወደ ቦረና አካባቢ ቡሌሆራ በተለይ ብዙ ነበረ። ጉምሩክ ተቃጥሏል። ፖሊስ ጣቢያ ተቃጥሏል። አንዳንድ ቦታ ደግሞ ያው እንደዚሁ በንዴት ብዙ ብዙ ብዙ ነገር አድርጓል። የሰው ህይወትም ብዙ ቦታ ላይ ጠፍቷል። እና አሁንም ብዙ ችግሮች ናቸው ያሉት በየቦታው። አሁን ብዙ ነገር ማግኘት አልችልም። ኢንተርኔት በአጠቃላይ ከሀገሪቱ ጠፍቷል። በጣም አሁን አገሪቷ ችግር ላይ ነች ለማለት ይችላል። በደንቢ ዶሎ ከተማ 04 ቀበሌ ነዋሪ ነኝ ያሉት ግለሰብ በበኩላቸው የእሬቻ ክስተትን ተከትሎ በትናንትና ዕለት የከተማዋ ነዋሪዎች ተቃውሞ ሲያሰሙ እንደነበር ተናግረው የጸጥታ ኃይላት እንዴት ተኩስ እንደከፈቱና ሰዎች እንደሞቱ እንዲህ ገልጸውልናል። ቀሌሳ ሆነ በትናንትና ዕለት የመንግስት ሰራተኞች እንዲገቡ ተደረገ። ሱቅ ከፍተው የነበሩትም እንዲዘጉ ታዘዙ። ከዛ በኋላ ተኩስ ከፈቱ። በዚህ ምክንያት የተጎዱ ብዙ ልጆች አሉ። እኔም አውቀው ሁለት ሰው መሞቱን ነው። አንዱም ቢቅላ ሂካ ሲባል የአዶ ሰኮ ነዋሪ ነበር። የቅብሩ ስነስርዓት ዛሬ ይፈጸማል። ሌላኛው ደግሞ ኦብሳ ይባላል። ግን በአጠቃላይ የሟቾች ቁጥር ወደ አራት ሰው መሆኑ ነው የሚታወቀው። አስክሬን ለማንሳት የሞከሩትም በጥይት ተመትቷል። በዛሬ ዕለት የጸጥታ ኃይሎች በየቤቱ እየሄዱ ሽማግሌዎችንና አሮጊቶችን መንገድ ላይ አውጥቶ መንገድ ለመዝጋት ተቃውሞ ተቃዋሚዎች የተጠቀሙትን ድንጋይ እንዲያነሱ የተደረጉ መሆናቸውን ይናገራሉ። በደቡብ ኦሮሚያ የምትገኘው የቡሌሆራ ከተማም ከፍተኛ ተቃውሞ እንደነበር፣ እንዲሁም ሰዎች መሞታቸውና የመንግስት ተቋማትና ተሽከርካሪዎች መቃጠላቸውን የአካባቢው የአይን እማኞች ለዶችቤሌ እንዲህ ገልጸዋል። በቡሌሆራ አካባቢ ከጠዋቱ ጀምሮ አንድም ቢሮ ሳይቀር ፍርድ ቤት፣ የከተማው መስተዳድር መኪናዎችንና ሁለት እስር ቤቶች እስረኞች ከወጡ በኋላ ተቃጥሏል። ወጣቶችም ከፖሊሶችና የሰላም አስከባሪ ከሚባሉት በርካታ ጠመንጃዎችን ከወሰዱ በኋላ ቤታቸውንም አቃጥሏል። የመንግስትም ሆነ የግል ተቋማት ትናንትም ዛሬም ዝግ ናቸው። አሁን ከቡሌ ሆራ 17 ኪሎ ሜትር ርቃ ከምትገኘው ገርባ ተብላ የምትጠራው አካባቢ ልዩ ኃይሎች በወሰዱት እርምጃ ሁለት ሰዎች ሲሞቱ ስድስት ሰዎች ደግሞ ቆስሏል። በዚህ ጉዳይ ላይ በፌስቡክ ድረ ገጻችን ላይ እንዲወያዩ ከጋበዝናቸው ውስጥ አንዳንዶች ፖሊስ በወሰደው እርምጃ ማዕረግ ሊሰጣቸው ይገባል ሲሉ ሌሎች ደግሞ ወያኔ ሆን ብሎ መሳሪያ ባይተኩስ ህዝብ አይረበሽም። እሺ፣ አስለቃሽ ጢስ መተኮስስ ለምን አስፈለገ? እኔ እንደሚመስለኝ ከሆነ ወያኔ ሆን ብሎ ያደረገው ነገር ነው ሲሉ መንግስትን ተችተዋል። በመንግስት በኩል በክልሉ ያለውን መረጃ ለመውሰድ ስንል ያደረግነው ሙከራ አልተሳካም።